ሰላም ለገጽ ኪዘጥ ቀይልይ እምነከ ዋክብት ወወር ወምነ ፀሐይ መብርሂ ማርያም ንንጌል ፍናዋት የሰርሂ በማልት ወበሌሊት እየርከበኒ ጸናሂ ዘላይ ቤት